የዓለም ዜና ያቀረበችልን ሸዋዬ ለገሰናት። ይህ ዶችቨለ ነው። የዜና መጽሔት። በምሽቱ የዜና መጽሔት ቅንብራችን የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ የቀድሞዋ ታጋይ የማዕከላዊ እስር ቤት ሰቆቃ የአውሮጳ ሕብረትና የኢራን የኒኩሊየር ስምምነት የተሰኙትን ርዕሶች እንቃኛለን። ቀደም ሲል እንደገለጽኩትም ጀርመንን በመጎብኘት ላይ የሚገኙት ፖለቲከኛ አንዱዓለም አራጌ ከጥቂት ደቂቃዎች በኋላ ርዕሰ ከተማ በርሊን ይገባሉ ተብሎ እየተጠበቀ ነው። ስለ አቀባበሉ በስፍራው የሚገኘውን ዘጋቢያችንንም እናነጋግራለን። ወደ መጀመሪያው ዘገባችን ስናልፍ የኢትዮጵያ ሰብአዊ መብት ኮሚሽን በሶማሌና በኦሮሚያ ክልል በደረሰ ግጭት የዜጎች ህገ መንግስታዊ መብቶች መጣሳቸውን ለኢትዮጵያ የህዝብ ተወካዮች ምክር ቤት ከሶስት ወራት በፊት በላከው ዘገባ ማሳወቁን ገለጸ። የኮሚሽኑ ኃላፊ ዶክተር አዲሱ ገብረ እግዚአብሔር በዚህ ሳምንት መጀመሪያ ላይ በሰጡት ጋዜጣዊ መግለጫ መስሪያ ቤታቸው ከዚህ ቀደም ባቀረባቸው ዘገባዎችም በተለያዩ አካባቢዎች በተከሰቱ ግጭቶች ያልተመጣጠነ ኃይል በመጠቀም የመንግስት አካላትን ተጠያቂ ማድረጉን አስታውሰዋል። ኮሚሽነሩ በኢትዮጵያ በየአካባቢው ስለሚፈናቀሉ ሰዎችና ስለሚፈጸሙ የሰብአዊ መብት ጥሰቶች የሰጡትን ጋዜጣዊ መግለጫ የተከታተለው የአዲስ አበባው ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ተከታዩን ዘገባ ልኮልናል። የሰብአዊ መብት ኮሚሽነር አዲሱ ገብረ እግዚአብሔር በሰብአዊ መብት ኮሚሽን በኩል በሀገሪቱ በተከሰቱት ግጭቶች ሳቢያ የተፈናቀሉ ዜጎችን በሚመለከት ስለ ተግባራቸው ያስረዱት። በዚህ ከአካባቢ ሰዎች ስለመፈናቀላቸው በተመለከተ እንደምታውቁት ከ209 ዓ ም ጀምሮ ሪፖርት ለምክር ቤት ማቅረባችን ይታወቃል። ወቅቱ ያኔ በአማራ ክልል ጎንደር አካባቢ ላይ የነበሩ ቃዮች በኦሮሚያም ክልል እንዲሁም ከጌዲዮ ዞን የተፈናቀሉት የተለያዩ ብሔር አሁን ደግሞ በተለይ በኢትዮጵያ ሶማሌና በኦሮሚያ መካከል የተፈናቀሉትን ዜጎች ያው ሪፖርቱን አጠናቅረናል። ሪፖርቱ ዛሬ ነገ ይቀርባል ብለን እየጠበቅን ያለ ነው። ለምክር ቤት ከሄደ እንግዲህ አንድ ሶስት ወር አካባቢ ሊሆነው ነው። ሪፖርቱ በነበሩት ሁኔታዎች ብለን ነው የምንገምተው። ሪፖርቱ እስካሁን እንድናቀርብ አልተጠራንም። ምክር ሀሳብን በግልጽ አስቀምጠናል። የተጣሱትን የሰብአዊ መብት ድንጋጌዎችንም በግልጽ ለይተናል። ዜጎች በየትኛውም ስፍራ ተንቀሳቅሰው የመኖር መብታቸው መከበር አለበት ብለን እናምናለን። ይህንን እንዳልሆነ በተግባር ላይ ስንፈትሽ አንዳንድ ቦታዎች ላይ ይህንኑ ህገ መንግስታዊ መብት እየተጣሰ እንደሆነ የምርመራ ሪፖርታችን አመላክተዋል። ዜጎች ከአካባቢያቸው የሚፈናቀሉበት ሁኔታ እያስተዋልና ያለ ነው። ይህንኑ ርምት እንዲደረግ ሁሉም ለህገ መንግስቱ ተገዢ እንዲሆን በዚሁም መልኩም ሰፋ ያለ ሪፖርት ለምክር ቤቱ አዘጋጅተናል። እንግዲህ ምክር ቤቱ ከተወያየ በኋላም ደግሞ ሰፊ የሆነ ገለጻ ለሚዲያው የምንሰጥ መሆናችንን በዚ አጋጣሚ መግለጽ እፈልጋለሁ። ለተከሰቱ ግጭቶች ባለተመጣጠነ ኃይል የሰው ህይወት በመቀጠፉ እና የተባበሩት መንግስታት የሰብአዊ መብት ኮሚሽነር በኢትዮጵያ ያካሄዱትን የጉብኝት ይዘት በመጥቀስ ኮሚሽነር አዲሱ ገብረ እግዚአብሔር በማያያዝ ያስረዱት የሰብአዊ መብት ኮሚሽን በ208 ዓ ም ያቀረበው ሪፖርት እንመልከት። እንግዲህ ኮሚሽኑ በጣም ተግቶ የሰራው በዚህ ግጭቶች ላይ የነበረውን ጥሰት በተመለከተ ነው። በ208 ዓ ም በአማራና በአማራ በኦሮሚያ መካከል በአማራ ክልል በክልሉ ከቅማንት ብሔረሰብ ጋር ተያይዞ የነበረውን ግጭት በኦሮሚያም ደግሞ የነበረውን ውከትና ብጥብጥ አስመልክቶ ተጠያቂነትን ሊያረጋግጥ የሚችል ሪፖርት አቅርበዋል። ለምሳሌ በአማራ ክልል ከቅማንት ብሔረሰብ ጋር በተያያዘ ግድያ ላይ የተሳተፉ የፖሊስ አካላት ተጠያቂ እንዲሆኑ ነው ኮሚሽኑ ለምክር ቤቱ ሪፖርት ያቀረበ። ምክንያቱም ያልተመጣጠነ ኃይል ኤክሴሲቭ ፎርስ ተጠቅመዋል ብሎ ነው። ከነ ቋንቋ ይሄ ነው ያለው ምርመራ ሪፖርታችን ላይ ይህ የምርመራ ሪፖርታችንም ይፋ ለሁሉም አድርገናል። አንደኛ ይሄንን መታወቅ መቻል አለበት። በ2009 ዓ ም ደግሞ ይህንኑ ሁከትና ብጥብት በአማራም፣ በኦሮሚያም፣ በኮንሶም በጌዲዮም ላይ መቀጠሉን እናስታውሳል። ኮሚሽኑ አሁንም ሰፊ የሆነ የምርመራ ሪፖርት በሶስቱም ክልሎች ላይ ትኩረት የሰጠ ሪፖርት አቅርበዋል። ለምሳሌ በኦሮሚያ ክልል ላይ ያልተመጣጠነ ኃይል የተጠቀሙት ይጠየቁ ይጠየቁነ ያለ ኮሚሽኑ፣ እንዲሁ ድንጋይ ሲወረውሩ በነበሩ ወጣቶች ላይ ግድያ የፈጸሙ ያ ያልተመጣጠነ ኃይል በትክክል ከህጋዊነቱም አኳያ ትክክለኛ ባለመሆኑ ሊጠየቁ ይገባል ነው ኮሚሽኑ ምክረ ሀሳብ አያይዞ ለምክር ቤቱ ያቀረበው። እዚህ መጥተው የነበሩ የዓለም አቀፉ የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር፣ እሳቸውም እዚሁ ቢሮ ተገናኝተን ተነጋግረናል። ተጠያቂነትን ለማረጋገጥ የሚያቀርባቸው ሪፖርቶች ሁሉ በእንግሊዝኛ የተተረጎመ ስለሆነ አንብበውታል። ተጠያቂነትን ለማረጋገጥ የሚተጋ ተቋም ገለልተኛ ካልሆነ ያንን ማድረግ አይችልም። ተጠያቂ ያደረግናቸው የመንግስት አካላት ናቸው። ይህንን በትጋት በድፍረት መርማሪዎቹን አሰማርቶ ትልቅ ጥረት ያለበት የምርመራ ሪፖርት የሚያቀርቡ ተቋም ገለልተኛ ባይሆን እንደዚህ አይነት ስራ ውስጥ አይገባም። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ፣ ከአዲስ አበባ። የደርግ ስርዓትን ለመጣል በተደረገው የነፍጥ ውጊያ መስዋዕትነት ብንከፍልም ግፍና ጭቆናው አሁንም አልቀረም ሲሉ በስለላና በሽብር ወንጀል ክስ ተፈርዶባቸው በቅርቡ ከስር የተፈቱት አንዲት የቀድሞ የህዝባዊ ወያኔ ሓርነት ትግራይ ታጋይና የትግራይ ፖሊስ ባልደረባ ገለጹ። ከኤርትራ መንግስት የስለላ ሰራተኞች ጋር ግንኙነት አለች በሚል ተጠርጥረው ከአራት ዓመታት በፊት የሰባት ዓመት እስራት የተበየነባቸው ወይዘሮ አዜብ ተክላይ ለዶቸቨለ እንደገለጹት አብሬው የታገልኩት ኢህአዴግ በማዕከላዊ የወንጀል ምርመራ ከፍተኛ አካላዊና የስነ ልቦና ጉዳት የሚያስከትል ሰቆቃ ፈጽሙብኛል ብለዋል። በኢትዮጵያ ቀሪ የፖለቲካ እስረኞች እንዲፈቱ ብሎም በየማረሚያ ቤቶቹ ተንቀሳቅሰው የህግ ታራሚዎችን እንዲጎበኙም ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አስተላልፈዋል። ዝርዝሩን እንዳልካቸው ፈቃደ አጠናቅሮታል። በእኔ ላይ ከፍተኛ ግፍና በደል የፈጸመብኝ በደንብ የማላውቀው ደርግ ሳይሆን አብሬው ለህዝቦች ነጻነት የታገልኩት ድርጅቴ ኢህአዴግ ነው የሚሉት የቀድሞዋ የህወሓት ታጋይና የትግራይ ፖሊስ ባልደረባ ገና በለጋ እድሜያቸው በ15 ዓመታቸው የአምስተኛ ክፍል ትምህርታቸውን አቋርጠው ነበር በፍልሚያ ከተሰዉት ታላቅ እህታቸው ጋር መሳሪያ አንግበው በረሃ ወርደው ትግሉን የተቀላቀሉት። ከ1986 ዓ ም ጀምሮ እስከ 2006 ዓ ም ትግራይ ክልል አዲግራት ወረዳ በሚገኘው ፖሊስ ጽፈት ቤት ውስጥ በረዳት ኢንስፔክተርነት አገልግለዋል ህይወቴን ለከፍተኛ እንግልትና ስቃይ ዳርጎታል ያሉትም ክስተት የተፈጸመው ሙያቸውን ለማሻሻል እዛው ትግራይ ከውያ በሚገኘው የፖሊስ ማሰልጠኛ የመቶ አለቅነት ኮርስ ለመከታተል በተላኩበት ወቅት ነበር ጥር 21 2006 ዓ ም ከቀኑ 10 ሰዓት ላይ በድንገት ትፈለጋለች ተብሎ ተጠሩ ከኤርትራ የደህንነት ሰራተኞች ጋር ግንኙነት አለሽ የሚልም የሀሰት ክስ መስረተው አካላዊና የስነ ልቦና ጥቃት ፈጸሙብኝ ይላሉ ወይዘሮ አዜብ ማተባዊ። ደረሰብኝ በብዛት መቆም አለ። እግሬት ከአሁን ያመኛል። ቅስም አለ ግድርም አለ ልብስሽማዎች ከሃይማኖታችን ውጭ የሚያርጉት ማለት ነው። እስከ ፍርድ ቤት እዜም ትቀይቃቸው ፍርድ ቤትም ተቀባይ አላገኙም። እነሱ ጀመር በቀረ ችግር መክሰት ያለብኝ እስከ አሁን እግሬ ያሞኛል። ማረሚያ ቤት ገብቸራትም መርፌ ነው የሚጠቀመው። አይኔ የሞቱኝ፣ ጆሮዬ የሞቱኝ። አይኔ በዛም ሰዓት ኦፕሬሽን አድርጊያለሁ። ማረሚያ ቤት ገብቸ ብቻ ከምሲ ላሰሰመልች የተከለኮልኩበት ቀን ያለኝ የማዕከላዊ ውጤት ነው። በቃ መምታት፣ መቆም አምስት ሰዓት ስድስት ሰዓት፣ ሴት ልጅ እንደዛ መቆም ማለት ተሰበው ምን ይሰማሃል? ብርድ ነው። መምታትም አለ፣ መግረፍም አለ፣ ስድብም አለ፣ ዛቻም አለ እና ብዙ ነገር ነው። በቃ ሌሊት መውጣትም አለ። መርማሪውን ማታውቀን ወይዘሮ አዜብ የክስ ሂደታቸው በፍርድ ቤት በሚታይበት ወቅትም በቴሌኮሙኒኬሽን መስሪያ ቤት በኩል የደህንነት መስሪያ ቤት ወደ ኤርትራ የተደዋወሉበት የስልክ መልእክት መኖር አለመኖሩን አጣርቶ ምንም ማስረጃ ሊያቀርብ አለመቻሉን ገልጸዋል። በማዕከላዊው ምርመራ ወቅት ህገ መንግስታዊና የሰብአዊ መብት የተጥሶ ውሻነሽ የሚሉና ሌሎችም ክብርን የሚያዋርዱ ስድቦችና ዘለፋዎች ሲያደርሱብኝ ተበሳጭቼ ነበር የሚሉት ወይዘሮ አዜብ ዛሬ አካላዊ ጉዳትና የማይሽር የስነ ልቦና ጠባሳ ጥለውብኝ ያለፉት ከፍተኛ ድብደባዎች ስቃዮች እና ሰቆቃዎች ያለማቋረጥ ከተፈጸሙብኝ በኋላ ግን ደርግ ስርዓቱ ተወገደ እንጂ ግፍና አፈና እንዲሁም ጭቆናው ዛሬም በጋድ መደገሙን ለማመን ተገደድኩ ብለዋል። ደርግን በዛን ሰዓት ብዙም ባላቆም ግን እኔ እንደዚህ አይነት ኢህአዴግ ያደርጋል ብዬ ነው ራሴን ግምት አልነበረኝም እምነትን አልነበረኝም። ገብቼ ካየሁት ግን ሚባልም በድርጊትም ራሳቸዋለሁ ማለት ነው እስካአሁን ያመኛል የዓለምንም ማስረጃ በስለላና የሽብር ወንጀል ክስ ሰባት ዓመታት ተፈርዶባቸው ቃሊቲ ማረሚያ ቤት ከጋዜጠኛና ደራሲ ርዕዮት አለሙ ጋር መቆየታቸውን የሚናገሩት ወይዘሮ አዜብ እንደ አደገኛ አሸባሪ እንጂ እንደ ሕግ ታራሚ ይቆጠሩ እንዳልነበርም ያስታውሳሉ። ከትግራይ ድረስ ለመጠየቅ የሚመጡ ዘመዶቻቸው ሳይቀሩ እንዳያገኟቸው በማድረግ ተደጋጋሚ በደል እንደተፈጸመባቸውም ገልጸውልናል። ሕፃን ልጃቸውን እንኳን ሳይሰናበቱ በድንገት ታፍነው የማዕከላዊ ስቃይ ሰለባ የሆኑት ወይዘሮ አዜብ በማያውቁት ወንጀል ና ሙያታቸውን ጨምሮ አምስት ቤተሰብ ከሚያስተዳድሩበት ሙያቸው መፈናቀላቸውም አሳዝኖኛል ብለዋል። በአሁኑ ወቅት ሌሎችም በርካታ በወንጀል ምርመራ በሚፈጽምባቸው ድብደባ እንዳይወሉ የተደረጉና ልዩ ልዩ አሰቃቂ ጉዳት የተፈጸመባቸው ቤተሰባቸው በችግር የተበተነና ልጆቻቸውም ጎዳና የወደቁ መኖራቸውን አውግተውናል። በቅርቡ በይቅርታ የተፈቱት የቀድሞዋ የህወሓት ታጋይ ኢህአዲግ ከእንዲህ አይነቱ ስህተቱ የማይታረም ከሆነ ህዝቡ እንደ ቀድሞ በመሳሪያም ባይሆን በሀሳብ እንደሚታገለው አስታውቀዋል። በኢትዮጵያ ቀሪ የፖለቲካ እስረኞች እንዲፈቱ ብሎም በየማረሚያ ቤቶቹ ተንቀሳቅሰው የህግ ታራሚዎችንም እንዲጎበኙ ለጠቅላይ ሚኒስትር ዶክተር አብይ አህመድም ጥሪ አስተላልፈዋል። እንዳልካቸው ፈቃደ ያጠናቀረው ዘገባ ነበረ። የአውሮፓ ህብረት፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ውድቅ ያደረጉትን የኢራን የኒውክሌር ስምምነት ተግባራዊ ለማድረግ እየሰራ መሆኑን አስታውቋል። ፈረንሳይ፣ ብሪታንያ፣ ጀርመን፣ የአውሮፓ ህብረት፣ ሩሲያና ቻይና ዩናይትድ ስቴትስ ካለፈው ሳምንት ጀምሮ የጣለችው ኢራን የኒውክሊየር ጦር መሳሪያ ባለቤት እንዳትሆን የሚያግደው ስምምነት ፈራሚ ናቸው። ከሳውዲ አረቢያና ከእስራኤል በስተቀረ የአሜሪካ ወዳጅና አጋር የሚባሉትን የአውሮፓ ሀገሮችን ጨምሮ ዓለም አቀፉ ማህበረሰብ የአሜሪካንን እርምጃ አውግዘዋል። የኢራን የኒኩሊየር ስምምነት ፈራሚዎች ትናንት ብራስልስ ቤልጅየም ውስጥ ተገናኝተው በጉዳዩ ላይ መክረዋል። ገበያው ንጉሴ ዝርዝሩን አዘጋጅቷል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሮኒ እና የሦስቱ የአውሮፓ ሀገሮች ማለት የፈረንሳይ፣ ጀርመንና ብሪታንያ የውጭ ጉዳይ ሚኒስትሮች ትናንት እዚህ ብራስልስ ከኢራኑ የውጭ ጉዳይ ሚኒስትር ሚስተር መሐመድ ጃቫል ዛሪፍ ጋር መክረው በመካከላቸው የተፈጠረው መግባባትና የደረሱበት ስምምነት አሜሪካ ስለወጣች ብቻ ሊፈርስ የማይችል መሆኑን በማስረገጥ ኢራን በዚህ በኩል ምንም አይነት ጥርጣሬ ሊያድርባት እንደማይገባ እንዳስታወቁ ተገልጿል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሮኒ ከስብሰባው በኋላ በሁሉም የስብሰባው ተሳታፊ ሚኒስትሮች ስም በሰጡት መግለጫ እንደገለጹትም ፈራሚ ሀገራቱ የፈረሙትን ውልና የገቡትን ቃል እንደሚያከብሩ በድጋሜ አረጋግጠዋል። በመንግስታቱ ድርጅት የጸጥታው ምክር ቤት በሙሉ ድምፅ የጸደቀውንና የኒውክለር ጦር መሳሪያዎችን ለመቆጣጠር የሚያስችል ትልቅ የዲፕሎማሲ ድል የሆነውን የኢራንን የኒውክለር ስምምነት ተግባራዊ ለማድረግ የገባነውን ቃል በድጋሜ አድሰናል በማለት ያለውን ስምምነት አስታውቀዋል። ፕሬዚደንት ትራምፕ ስምምነቱን ያፈረሱት ኢራንን ከኒውክሌር የጦር መሳሪያ ባለቤትነት አያግዳትም በሚል ሰበብ ሲሆን መንግስታቸው በኢራን ላይ ብቻ ሳይሆን ከኢራን ጋር በሚነግዱ መንግስታትና ኩባንያዎች ላይ ጭምር ማዕቀብ የሚጥል መሆኑንም አስጠንቅቀዋል። በአንጻሩ የአውሮፓ ህብረትና ሌሎቹ የውሉ ፈራሚዎች ስምምነቱን በማክበርና በመተግበር ኢራንን ብቻ ሳይሆን ከኢራን ጋር የሚነግዱና የኢኮኖሚ ትስስር ያላቸውን ወገኖች ሁሉ ስጋት እንዳይገባቸው ለማድረግ ጥረት የሚያደርጉ መሆኑን ወይዘሮ ሞገሮኒ በመግለጫቸው አስረድተዋል። ለዚህም ባለሙያዎቻቸው በጋራ በትጋት እየሰሩ መሆኑን በመጥቀስ ትኩረት የሚደረጉባቸው ጉዳዮችም ከኢራን ጋር ያለው የኢኮኖሚ ግንኙነት ስለሚጠናከርበት ከኢራን ጋር በአየር በምድርና በባህር ያለው ግንኙነት ተጠናክሮ ስለሚቀጥልበት የንግድና ኢንቨስትመንት እንቅስቃሴዎች ስለሚጠናከሩበትና ግልጽ የሆነ የሕግ መሰረት ያለው የንግድ እንቅስቃሴ ስለሚኖርበት ሁኔታና የመሳሰሉት እንደሆኑ አብራርተዋል። የኢራኑ የውጭ ጉዳይ ሚኒስትር ሚስተር መሐሙድ ጃዛል ዛሪፍ በበኩላቸው ከስብሰባው በኋላ በሰጡት አጭር አስተያየት ውጤቱ ወደፊት የሚታይ ቢሆንም ጥሩ ጅምሮች እየታዩ መሆኑን ሲገልጹ፣ ሂደቱን ጀምረናል፣ በትክክለኛ አቅጣጫ ላይ ነን፣ በሚቀጥሉት ጥቂት ሳምንታት ከምናደርጋቸው ብዙ ይጠበቃል ብለዋል። ከኢራን ጋር የተደረገው ስምምነት መጠበቁና መተግበሩ በዓለማችን ያለውን የኒውክለር ጦር መሳሪያ ስጋትና የመካከለኛውን ምስራቅ ውጥረት በመቀነስ በኩል የራሱ የሆነው አስተዋጽኦ ከሚኖረው ባለፈ ለሁሉም ወገኖች ከፍተኛ የኢኮኖሚ ጥቅም እንደሚያስገኝ ነው የሚታምነው። ይህም ህብረቱ ውሉን እንዲያከብር ከሚያስገድዱት ምክንያቶች አንዱ መሆኑን አንድ የህብረቱ ዲፕሎማት ሲገልጹ የአውሮፓ ህብረት በራሱና በብሔራዊ መንግስታት ህግ ይህን ውል እንዲያከብር ይገደዳል። ሁለተኛ የአውሮፓ ህብረትና የኢራን ኩባንያዎች ከስምምነቱ ተግባራዊነት የሚገኘውን የኢኮኖሚ ጥቅም በሚመለከት የተገባ ቃልም አለ በማለት የስምምነቱ ኢኮኖሚያዊ ጠቀሜታ ለኢራን ብቻ ሳይሆን ለአውሮፓውያንም ጭምር ነው ብለዋል። ይሁን እንጂ የፕሬዝዳንት ትራምፕ ውሳኔ የሚፈጥረው ችግር ቀላል እንዳልሆነ ነው የሚታመነው። በኢራን መዋል ነዋይ ባላቸው ኩባንያዎችና ባለሀብቶች ላይ አሜሪካ የራሷን ማዕቀብ የምትጥል ከሆነ የንግዱን እንቅስቃሴ ማወኩና ሰላሙን ማደፍረሱ አይቀርም የሚለው ስጋት እንዳለ ነው። የአውሮፓ ህብረት ግን ከኢራን ጋር ያለው ግብይት በኢሮ እንዲሆን ከሚወስደው እርምጃ በተጨማሪ አሜሪካ ቢያንስ ሌሎቹ አገሮች ስምምነቱን ለመተግበር የሚያደርጉትን ጥረት ከማሰናከል እንድትቆጠብ ዲፕሎማሲያዊ ግፊቱ እንደሚቀጥል የሚገመት ሲሆን የኢራን የኒውክለር ስምምነት ጉዳይም በቀጣዮቹ የህብረቱ የሚኒስትሮችና የመሪዎቹ ስብሰባዎች አይነተኛ አጀንዳ ሆኖ እንደሚቀጥል ነው የሚጠበቀው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ አድማጮች። በዚሁ የገበያው ዘገባ እንግዲህ የምሽቱ የዜና መጽሔት ዝግጅታችን ያበቃል።